ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ ጽዮን ግርማም ከጎኔ ትገኛለች እንደምናመሻችሁ በዛሬው መጋቢት 5 209 ዓ ም የጋቢና ቪኦኤ ዝግጅታችን ቆሼ ተብሎ በሚታወቀው የአዲስ አበባ ደረቅ ቆሻሻ ማስወገጃ መደርመስ ጋር በተያያዘ ይሆናል የሟቾች ቁጥር 82 መድረሱን ሮይተርስ ዘግቧል ቤተሰቦቻቸውን በሞት የተነጠቁትን አነጋግረናል በወጪ እስካባተር ነው ወጪ አውጥቼ ነው እስካባተር ያስለቀምኩኝ አስክሬ ልጆቻቸውን ከነ ልጅ ልጆቻቸው ያጡ እናት ናቸው፣ አነጋግረናቸዋል። እህቱን ከነ ቤተሰቧ ያጣ ወጣትንም እንዲሁ ጠይቀናል። ሀያ ሰባት ዓመት ስንኖር እንደዚህ አይነት ችግር ደርሶ አያውቅም። አንዳንድ ጊዜ ምናልባት ውሃ ሰብሮ ሊገባ ይችላል። ወንዙ ሲሄድ ከረም ሲበዛ ውሃው ሊሞላ ይችላል። ከዛ በተረፈ ግን እንደዚህ አይነት የከፋ አደጋ የደረሰው ግን አሁን በልማት ሰበብ ቆሻሻ እየተጣለ ያለው አሁን ወደ ጥግ ወደዚህ ወደዚህ ወደ ነዋሪዎች ቅርብ ነው። ተፈናቃዮቹ መጠለያ ጣቢያ ስለሚገኙበት ሁኔታ የሚነግረንም ወጣት ይዘናል። የተለያዩ ሰዎች በተለይ ህጋዊ ያልሆኑት ሰዎች የዩኒሴፍና የመንግስትም እርዳታ ሆኖ መጠለያ ተሰጥቷቸው በመጠለያ ውስጥ አርፈዋል። ምግብና የተለያዩ ነገሮች እየቀረበላቸው ነው ያሉት። ሀያ ሰው ይመስለኛል ዛሬ መገኘት የቻለው። ሬሳ የጠፋባቸው ሰዎች ሬሳቸው መለየት አስቸጋሪ እየሆነ ነው የመጡ አሁን ከአዲስ አበባና ከዚህ ከዋሽንግተን የተጠናቀሩ ሪፖርቶች ይኖሩናል። ከነገ መጋቢት 6 ቀን 2009 ዓ.ም ጀምሮም ለሶስት ቀናት የሚቆይ ሀዘን ታውጇል። ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማህሪክ ላይ በቀጥታ በሚተላለፉ ስርጭታችን ላይ አስተያየቶቻችሁን ስጡን። ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ ለዜናዎቹ ተመልሰን መጥተናል። አዲስ አበባ ውስጥ በተለምዶ ቆሼ ሰፈር የተባለ በሚጠራው የቆሻሻ ማስወገጃ ስፍራ ህይወታቸው ያለፈ ዜጎች ቁጥር ሰማንያ ሁለት መድረሱን ሮይተርስ ማምሻውን ዘግቧል። በመንግስት ቁጥጥር ስር የሚገኙት በሀገሪቱ መገናኛ ብዙሀን ትላንት ሰኞ የሟቾች ቁጥር ስልሳ አምስት ሆኖ ከእነዚህ ውስጥ ሀያ ወንዶች፣ አርባ አምስት ሴቶች መሆናቸውን ዘግበው ነበር። እንግዲህ ማምሻውን ደግሞ ሰባ ሁለት ሰዎች መሞታቸው Ciao ተዘግቧል አደጋው በአቅራቢያው ያሉትን ቤቶች ደምስሷል ሆስፒታል ሰራተኞች እንደገለጹት ቢያንስ ሀምሳ ሰዎች ህክምና ተደርጎላቸዋል ከሀምሳ ዓመት በላይ እድሜ ባለው በዚህ የቆሻሻ ክምር መኖሪያ የሌላቸው ሰዎች ፈልፍለው በመግባት እንደ መኖሪያ ቤትም ይጠቀሙበት እንደነበር ይነገራል ከዚህም በላይ በየቀኑ በመቶዎች የሚቀጠሩ ሰዎች ከቆሻሻው የሚገኝ እንደ ምግብና ሌሎችን ነገሮች ፍለጋ በስፍራው እንደሚውሉ የሚታወቅ ሲሆን በአካባቢው ባሉ ደሳሳ ጎጆዎች የሚኖሩ እንዳሉ ይታወቃል አያሌ ሰዎች የደረሱበት እንዳልታ ወቀ ነዋሪዎች ገልጸው እነዚህን የመፈለጉም ጥረት እንደገጠለ መሆኑን መንግስት ተናግሯል። የአደጋው መንስኤ ግን እስካሁን አልተገለጸም። የአካባቢው ሰፋሪዎች ግን አደጋው የደረሰው በመገንባት ላይ ባለ የባዮጋዝ ፋብሪካ መሆኑን ይናገራሉ። ከፈረንሳዩ ዜና አውታር ቃለ ምልልስ ያደረጉት የኮሚኒኬሽን ሚኒስትሩ ዶክተር ነገሪ ሌንጮ ደግሞ ሰፋሪዎቹ ክምሩን እየቆፈሩ ለመኖሪያነት በመጠቀማቸው ነው አደጋው የደረሰው ብለዋል። በሌላ ወገን የብሪታንያዋ ጠቅላይ ሚኒስትር ትሬሳ ሜይ አገራቸው ከአውሮፓ ህብረት መውጣት እንደምትችል የምክር ቤታቸውን ይሁንታ ካገኙ ወዲህ ዛሬ ማክሰኞ ለፓርላማው አባላት ንግግር እንደሚያደርጉ ተገለጠ። ሜይ አሁን የቀራቸው አንድ ነገር ብቻ ነው፣ የንግስት ኤልሳቤት ስምምነት ያም ዛሬ ማምሻውን እውን ሊሆን ይችላል። ከዚያ በኋላ ለአውሮፓ በህብረት ማሳወቅና አንድ አባል ሀገር ከህብረቱ ሊወጣ የሚችልበትን ምክንያት የሚገልጸውን አንቀጽ ሀምሳ መሰረት ውሳኔውን ይፋ ማድረግ ብቻ ነው። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ከእርሳቸው የቀደሙት ፕሬዚዳንት ባራክ ኦባማ በምርጫው ወቅት ኒውዮርክ በሚገኘው ህንጻ ላይ የስልክ መስመሮቼን ጠልፈው ይሰልሉኝ ነበር ሲሉ ላሰሙት ክስ ዋይት ሀውስ ቤተ መንግስት ማስረጃ እንዲያቀርብ አሁንም ግፊቱ እንደበረታ ነው። የዩናይትድ ስቴትስ የፍትህ ሚኒስትር ማስረጃዎችን ለማሰባሰብ ተጨማሪ ጊዜ እንዲሰጠው ለተወካዮች ምክር ቤቱ የመረጃ ወይም የስለላ ጉዳዮች ኮሚቴ ጥያቄ አስገብተዋል። ሚኒስቴሩ ትራምፕ ላሰሙት ክስ ማስረጃ እንዲያቀርብ ተሰጥቶት የነበረው የጊዜ ገደብ ትላንት ሲያልቅ ነው ይህንን የማራዘሚያ ጥያቄ ያስገባው። ጄስማን ያጠናቀረው ባልደረባችን ያጠናቀረውን ዘገባ ከምሽቱ ዜናችን ላይ እናዳምጠዋለን። እንግዲህ ወደ ዋናው ዝግጅቶቻችን ልመልሳችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር በተለምዶ ቆሼ ተብሎ በሚታወቀው የአዲስ አበባ ከተማ ደረቅ ቆሻሻ ማስወገጃ ስፍራ በተፈጠረው የቆሻሻ ክምር መደርመስ ሰማንያ ሁለት ሰዎች ህይወታቸውን ማጣታቸውን ሮይተርስ ዘግቧል። አስክሬን ፍለጋውና የተረፉ ሰዎች ካሉም ለማትረፍ ቁፋሮ ዛሬም ድረስ መቀጠሉን እማኞች ይናገራሉ። ከአንድ ቤት አምስት ሰው ያጡ ቤተሰቦችም አስክሬን አግኝተው መቅበራቸውን ተናግረዋል። ጽዮን ግርማ ዝርዝር አላት። ወይዘሮ ወርቅነሽ ቅዳሜ መጋቢት ሁለት ሁለት ሺ ዘጠኝ ዓመተ ምሕረት ምሽት በኮልፌ ቀራኒዮ ክፍለ ከተማ ቆሼ እየተባለ በሚጠራው ቦታ የተደረመሰው የቆሻሻ ክምር አደጋ ከመድረሱ ጥቂት ቀደም ብሎ ልጃቸውና የልጅ ልጃቸውን እቤት ውስጥ በሰላም ጥለው ለቅሶ ለመድረስ ወደ ደጅ ወጣ እንዳሉ ይናገራሉ። ሲመለሱ ግን ነፍሰ ጡር ልጃቸውን ጨምሮ ልጆቻቸውን ከነ ልጅ ልጆቻቸው እንዳጡ ለአሜሪካ ድምጽ ገልጸዋል። ልጆቻችን አፈር ደፈነብን። የሆነ ነገር አላወቅንም። በቆሼ መስመር ነው። ወደ ሰላሳ አመት የሚያክል ጊዜ የተቀመጥንበት ሰፈር ነው። እንደ ፍንዳታ አድርጎ በቃ አፈር ደፈነብን ልጆቻችን። ቁም ወጣ ብዬ ነበር፣ የሆነ ለቅሶ ነበር። ፍንዳታው ቅዳሜ በአንድ ሰዓት። ምንም የምናውቀው ነገር የለም። እሳተ ገሞራ ይሁን የተደረገ ነገር ይሁን አላወቅም። በቃ ልጆቻችን አዳፈነብን በቃ ደፈነብን። እስካሁን ያልተገኘ አስክሬን አለ። እኔ ግን አስክሬን አግኝቼ ቀብሬያለሁ። እኔ እንደውም እስካባተር እንኳን አላዘዘልኝም መንግስት። ይገርምሻል፣ በራሴ ወጪ አውጥቼ ነው እስካባተር ያስለቀምኩኝ አስክሬን። እኔ አሁን አንድ ነፍሰ ጡር ከነ ልጇ፣ ሶስት ልጆች፣ ስድስት ልጅ ቤት ነበሩ። ያው ይመጣብኛል አይባልም። ወጣ ብለናል፣ ስንገባ ቤታችን እንደዚህ ሆኖ አገኘለሁ። ልጆች ግማሻቸው ተማሪ ናቸው። ግማሻቸው ቁርአን እየቀሩ ነበር። ግማሻቸውም ቁጭ ብለው ነበር ቴሌቪዥን እያዩ ነበር። በቃ እኛ ይሄ ይመጣል አላለም። ቶሎ ተመልሻለሁ ቤታችሁ ውዬ ወጣሁ። ውጥጭ ከመጣ ድረስ እንደዚህ አይነት ነገር ተከሰተ ተከሰተ። በቃ ያው እርዳታም አልተገኘም። ሌሊቱ አድሮ እስከ ጠዋቱ አራት ሰዓት ድረስ አስክሬን አልወጣም። ከአራት ሰዓት በኋላ አስለቅሜ እሁድ በሰባት ሰዓት አካባቢ አስክሬን ማግኘት ጀመር። አስክሬኖቹን አገኘው ህይው ትላንትና ቀበርኩ። ባለቤቴ ሞቷል። ከዚህ በፊት ጎርፍ በላኝ። ምንም አድራጊ ነገር የለውም ሀገሩ ወጣት ነስሩ ሁሴን የ25 ዓመት ወጣት ነው። የወይዘሮ ወርቅነሽ የቅርብ ዘመድ ነው። ያሳደጉትም እሳቸው ናቸው። የሚኖሩበት ቤት በማህበር የተሰራና ህጋዊ ካርታ ያለው እንደሆነ ይናገራል። እነርሱ ቤት አቅራቢያም ከአንድ መቶ በላይ በደርግ ጊዜ የተሰሩ ህጋዊ የማህበር ቤቶች ናቸው። እርሱ አንድ ወንድሙ፣ እህቱና አሳዳጊ እናቱ በሰዓቱ በቤት ውስጥ አልነበሩም። ወይዘሮ እልፍነሽ በማህፀን ውስጥ ያለውን ልጅ ጭምር ቆጥረው ስድስት ሰው እንደሞተባቸው ሲናገሩ ነስሩ ደግሞ በነፍስ ያላቸው ሰዎች አምስት ከቤታቸው እንደተቀበሩ ይገልጻል። ነቢያት ስንት ታክ ባህር አለች። የወንድሜ ሚስት ናት፣ ከነ ልጇ የአመት ከአስር ወር ልጅ ና እንደገና ነፍሰ ጡር ነች። ሌላ ደግሞ እህታለችኝ ሁስኒያ ሁሴን የምትባል የአስራ አምስት አመት እድሜ ብሎ የሰባት ያክል ተማሪ፣ ሌላ ደግሞ የአስር አመት ተማሪ የእህቴ ልጅ ናት። ሌላ ደግሞ እንደገናው የሰባት አመት የእሷ ታናሽ የሰባት አመት ልጅ ነበር። በድምሩ አምስት ማለት ነው። ከጥቂት ወራት በፊት አካባቢው ለልማት ይፈለጋል ተብሎ መቆፈር ተጀምሮ እንደነበር የሚናገረው ነርሱ ቆሻሻ መጣሉም ተቋርጦ እንደነበር ገልጾ ነገር ግን በድጋሚ እንደገና ቆሻሻ መጣል መጀመሩን ይናገራል። እንደ አዲስ ክምሩ እየበዛ መምጣቱን የሚገልጸው ይኸው የአካባቢው ነዋሪ የቆየ ይዞታ ያላቸው ቆሻሻውን ተገና አድርገው በላስቲክ ቤቶች ሰርተው የሚኖሩና ከሌላ አካባቢ የመጡ ሰዎች አሉ ይላል። ተከራይተው የሚኖሩ ሰዎችም ነበሩበት በአካባቢው ይላል። የማህበር ቤት እኮ ነው። መቶ ቤቶች ናቸው በማህበር የተሰጡ ቤቶች ማለት ነው። ካርታ ሁሉ ያላቸው ቤቶች ናቸው ወይ? እጃቸው የገባ ነው ሁሉም ካርታዎች። የቦሎኬት ቤቶችም አሉ የጭቃ ቤቶችም አሉ። አሁን የእኛ የተወሰነ ፓርቱ ቦሎኬት ቤት ነው፣ የተወሰነ ፓርቱ ደግሞ ጭቃ ቤት ነው። ቦታውም ሜዳ ነገር ነው። ግን ከጀርባው ያለው ቆሼ ከሱ ከመኖሪያ ቤታችን በጣም ርቀት አለሁ። ቢያንስ ሶስት መቶ ሜትር፣ አራት መቶ ሜትር ርቀት አለሁ። እዛ ጋ ያለው ነገር በጣም ተከምሯል። በፊት በእርግጥ ቆሼው በጣም ሰፊ ነበር። የሆነ ሰዓት ላይ ግን ከጎኑ የሆነ ፎቅ የተሰራ ነው ለቆሻሻ ማብላያ ተብሎ፣ በአንድ በኩል ደግሞ እነዛ ነገሮች ቦታውን ሲያጣቡት አንድ ቦታ ብቻ መከመር ተጀመረ ማለት ነው። በዚህ ቦታ አደጋው ሲደርስ ማንነታቸው የታወቁም ያልታወቁም ሰዎች ከቆሻሻው ጋር እየተደባለቁ እንደነበረ ይናገራሉ። የእነርሱ ቤተሰብ በተመለከተ ቅዳሜ ምሽት የተደረመሰ እሁድ ጠዋት በግላቸው ቆፍሮ የሚያወጣ መሳሪያ ተከራይተው አስቆፍረው እንዳወጡትም ይገልጻል። ሌላው አምስት ቤተሰቡን ያጣው መሐመድ ሀዘኑን የሚያውቀውን ስሜት የማያውቀውን ስሜት እንደፈጠረበት ይናገራል። ነገሩ ካበቃለት ቤተሰቦቻቸው ከተቀበሩ በኋላ መናገሩም ምንም ጥቅም የለውም ብሎኛል። አካባቢ ላይ ብዙ ቤት የሚያከራዩ ሰዎች አሉ እና የተከራዮቹን ብዛት ደግሞ ማወቅ ይከብዳል። አሁን እነሱን ማን ያነሳቸዋል የሚለው ራሱ በጣም ምንድን ነው ቤተሰብ ያለው እንኳን ቤተሰቡ የተረፈው እንኳን ቤተሰቡን እያወቀ ያነሳል። ያ ግን ያልሆነው ተከራዮቹን ቤተሰብ ከሌላቸው ማን እንደሚያነሳቸው ራሱ። ሜንጃ መሀመድ እንደሚለው ለመገናኛ ብዙሀን መናገር ምንም ጥቅም የለውም ነው ነገርኩኝ። እኔ ብንናገርም ባንናገርም አየር ላይ ብታውዩም ባታውዩም የሚቀየር ነገር የለም ነው ምልሽ። የሚቀየር ነገር ካለ መቀየር ይችላል። መጀመሪያ መቀየር ይችል ነበር። ይሄ ነገር ይሄ ነገር የመጀመሪያው አይደለም፣ የሁለተኛው አይደለም፣ የሶስተኛው አይደለም። በስድስት ዓመት ጊዜ ውስጥ ለአራተኛን ለአምስተኛ ጊዜ ተደጋግሞ የተደረገ የደረሰ አደጋ ነው። ይሄ ከስድስት ዓመት በፊትም እንደዚ ተንዱ አላፈሩ። እዛ ጉልበታችን ነው በውሃ በጥብጠን በጉልበት አሸክመን በራሳችን ገንዘብ ደክመን የኖር ነው ከዛ እንደገና ደግሞ እሱን ለመከላከል የተከልነውን ባህር ዛፍ የተከልነውን የተለያዩ መከላከያዎች መንግስት ለልማት ቦታ ይፈለጋል ብሎ ሽ ብለን ለልማት አስረከብን ቦታውን። ስለዚህ አሁን አፈሩን ሲናድ የሚከላከለው ነገር አልነበረም። ለዚህ ጠቅላላ ሰፈሩ ላይ አደጋ አደረሰ። መሀመድ እንደሚለው አደጋው የደረሰው አካባቢው ላይ ሰዎች በመብዛታቸው ወይም ደግሞ የቆሻሻ ክምር በመብዛቱ ምክንያት አይደለም ባይ ነው። መጀመሪያውኑ ለልማት ተብሎ መንገዱ ሲቆፈር የአካባቢው ነዋሪ ስጋቱን ሲናገር ነበር ይላል። ቆሻሻው ሳይነሳ በጎን በኩል ከተቆፈረ መደርመሱ እንደማይቀር ሲናገሩ ሰሚ እንዳላገኙ ይገልጻል። በራሳቸው አላግባብ በማናለብኝነት ለብኝነት መንግስትም አይደለም ይሄንን ነገር እዛ ቦታ ላይ ይሰሩ የነበሩት ሲያርሱ የነበሩት ኃላፊነቱን መውሰድ ያለባቸው እነሱ ናቸው። ቆሻሻው የተከመረው ይሄ የዛሬ አይደለም ይሉሽ ይሄ ሲንስ ከስልሳና ከሰባ አመት በላይ የነበረ ቆሻሻ ነው። እኛ እዚህ ቦታ ላይ መኖር ከጀመርን ቢያንስ ቢያንስ ከሀያ ሰባት አመት በላይ ነው። እንደዚህ አይነት የከፋ አደጋ የደረሰው ግን አሁን ነው። በልማት ሰበብ ቆሻሻው እየተጣለ ያለው አሁን ወደዚህ ወደ ነዋሪዎች ቅርብ ነው። እናንተ ምንም የሚያገባችሁ ነገር የለም፣ ስራዬን ነው እየሰራሁ ያለሁት ነው ያለው። በሰአቱ የነበረ አንድ ኤስካቫተር ሹፌር ነው የሚያቅተው ይሄ ነገር እየተናደ ነው ድምጽ እያሰማ ነው ሲሉት፣ ምንም የሚያገባችው ነገር የለም በሰዓቱም ወድቆ የገባም አለ። ምናልባት ይሄን ነገር እነሱ ላይናገሩ ይችሉ ይሆናል። ደግሞ የሰዎቹ እዛ ጋር መኖር አለመኖር ለዚህ ምንም አይነት የሚያመጣው ነገር የለም። እነዚህ እኮ ይኖራሉ የሚባሉት እኮ ሰዎች እኮ አስራ አምስት ሀያ አባወራዎች ቢሆኑ ነው እንጂ ይሄን አርቆት ተወረረ የሚባልበት እኮ ቦታ እኮ አይደለም። እኛ ግን ከሀያ ስድስትና ከሀያ ሰባት አመት በላይ ይዘነው የነበረ ቦታ ነው ይሄ። እንደገናም ደግሞ መንግስት ደግሞ እዚህ ጋር እነዚህ ትርፍ ቦታዎች ያው ለልማት ፈልጋቸዋሉ ብሎ ይህ ካስረከብን ወር እንኳን አልሞላም። መሬቱን ካስረከብን የነበረው ያለማ ነው ባህር ዛፍ ያለማነው ነው ቦታ ከተቆረጠ ከተወሰደ ይሄ ወር አይሞላም። መንገድ እየወጣ ነበር እዛ በዛ በኩል። ይሄ ነገር የት ከላይም እየተነካካ ያለ ነገር ነው። ከታችም እየተነካካ ያለ ነገር ነው። በይበልጥ ግን ከላይ እያደረጉት ያለው ነገር ነው። አሁንም እየተጣለ ነው። ለምሳሌ ጫፍ ላይ ሆኖ ነው እየገለበጠ ያለው። በዛሬው ዕለትም እንዲሁ አይኑ እያየ ቆሻሻ ሲጣል እየተመለከተ እንደሆነ የሚናገረው መሀመድ በአሁኑ ሰዓት የሚሄዱበት በማጣታቸው ለቅሶ የተቀመጡት መስጅድ ውስጥ እንደሆነም ገልጾልናል። ሌላዋ በዛ አካባቢ የኖረችና ጓደኛዋ የኔ የተባለች ከእሷ ጋር ሶስት ልጆቿም አብረው በቆሻሻ ተውጠው እንዳለቁ የነገረችን ቤቲ የተባለች የአካባቢው ነዋሪ ሀዘኔ መሪር ነው ትላለች። ያነጋገርናት ቤቲ እንደዚህ ስትል ሀዘኗን ገልጻልናለች። እዚህ ጓደኛዬ በጣም የምወዳትና እኔ ምንም ነገር የሌለኝ ድሃ ነኝ። እዚህ ቤተሰብም ዘመድም የሌለኝ ሰው ነኝ እና በጣም የምወዳት የምታበላኝ፣ የምታጠጣኝ፣ የምታጎርሰኝ ነች። እና በጣም እሷ ከእነ ልጆቿ አለ ያለቀችብኝ። በቃ እንደዛ ነበረች። ሶስቱ ልጆች አሏት። ስራ የላትም በባዘበኛ ነው። በባላ ስራ ነው የምትስተዳደረው። በቃ አመሸች እኔ ጋር ስታጫውተኝ ዛ ልሂድ ብላ ሄደች። ላሂዳ ያለ ጮወት ተሰማኝ። ጮወት ሲሰማኝ እኔ እሷ መስላማ አልታገችኝ በላይ ነው ቆሸ ነው ብዬ ጠቅብኝ እኔ ቤት ቁጭ ብዬ ያለው ልጁ ልጅ አልቅሶብኝ ልጅ እያቀበውኝ ከዚህ ቆይቼ ደግሞ ስሰማ ደግሞ ወደ ነው ቆሸ ተደርምሶ ነው አሉ ከዛ እየሮጥኩ ሲሄድ የነሱ ቤት የለም። ከዛው አለ ሌላ የለች ቤቲ እንደምትለው ማምሻውን የጓደኛዋ አስክሬን መገኘቱን መስማቷን፣ ነገር ግን ተገኝቷል ተብሎ ወደ ሚኒሊክ ሆስፒታል ተወስዷል መባሉን እንጂ እንዳላየችው ገልጻልናለች። የልጆቿን አስክሬን በተመለከተም እስካሁን የተገኘ ነገር እንደሌለ ተናግራለች። በዛሬ ዕለት በቦታው የነበሩና ሁኔታውን ሲከታተሉ የነበሩ የአይን እማኞች ለአሜሪካ ድምፅ እንደተናገሩት እስከ ማምሻው ድረስ አስክሬን እየተቆፈረ ሲወጣ እንደነበር ገልጸውልናል። በስጋት ውጭ እያደርን ነው ያሉ በተለምዶ ቆሼ የሚባለው አካባቢ ነዋሪዎችና ሀዘንተኞች የቀሩትን ዜጎች ለመታደግ የሚወሰደው እርምጃ አፋጣኝ እንዲሆን ጠይቀዋል። እስክንድር ፍሬው በአካባቢው ተገኝቶ ያጠናቀረውን ዘገባ ልኳል። ቅዳሜ ምሽት በደረሰው የቆሻሻ መደርመስ አደጋ ቤተሰቦቻቸውን ወዳጅ ዘመዶቻቸውን ያጡ የቅርብ ሰዎቻቸውን የተነጠቁ ሀዘንተኞች፣ በአደጋው አሰቃቂነት ውስጣቸው የተነካ ልባቸው ያዘነ ለቅሶ ደራሾች፣ የክፍል ጓደኞቻቸውን ያጡ ትምህርት ቤት ዘግተው ከነ ደንብ ልብሳቸው የመጡ ታዳጊዎች፣ ሁሉም በአንድ ቦታ በአንድ ድንኳን ሀዘናቸውን ሲገልጹ አሉ ቆሼ በሚባለው አካባቢ። ዛሬ እኩለቀን ላይ የተመለከትኩት ከቃለ መጠይቆች የተረዳሁት በዚህ ይጠቃለላል። አሁንም የመደርመት ስጋት መኖሩን የገለጹት አስተያየት ሰጪዎች መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። በድንኳኑ ውስጥ የማስተባበር ስራ ሲሰሩ ያገኘኋቸው ወይዘሮ አበራሽ አለነህ ከነዚህ አንዷ ናቸው። አሁን እኛ የምናስበው ለሞቱት ሰዎች ነው። እንግዲህ እዚህ ጋር አደጋውን ውስጡ ስላልወጣ ያንን ለማስቀበር ምግብ ለማቅመስ አንድ ላይ ለማሰባሰብ የሚደረገው ስራ፣ ነገር ግን አሁን ደግሞ በህይወትና በሞት መካከል ያለ ሄደ ብታየው በጣም በንጥልጥል ላይ ያለ ቤቶች አሉ። ንቅናቄ እየፈጠረ ማለት ነው። ለዛስ መንግስት ምን እያሰበ ነው? እና በስጋት ሁላችንም ውጭ እየዋልን እያደርን ነው ማለት ነው። ምንም በቃ እናቀውም ለማለት ፈልጌ ነው። በመደርመሱ አደጋ ቤተሰቦቹን ማጣቱን የገለጸው ወጣትም ይሄንኑ መልእክት አስተጋብቷል። እኔ የምጽአት ቀን የመጣ ይመስልኝ የምጽአት ቀን የመጣ ነው ይመስልኝ፣ እንጂ እንግዲህ ቢያንስ ቢያንስ ከዚህ በኋላ ያለው ነገር አደጋ ነው፣ እንዳየሁ ተንጠልጥሏል። ከነደንብ ልብሳቸው ለቅሶ ሊደርሱ በአካባቢው ከተገኙት ታዳጊዎች መካከል አልፋ የተባለው የግል ትምህርት ቤት ተማሪዎች ይጠቀሳሉ። አዲስ የተባለች የዘጠነኛ ክፍል ተማሪ እንደገለጸችው የተሰማቸው ሀዘን ትምህርት ቤት ዘግ ተመልከው እንዲመጡ አስገድዷቸዋል። የኛ ተማሪ የሆነ አንድ ተማሪ ስለሞተ ሐዘናችንን ለመግለጽ ነው የመጣ ነው። የትምህርት ቤቱ ተማሪ በሙሉ ነው የመጣው ዛሬ ከሳ በኋላ ትምህርት ዘግታችኋል ማለት ነው። የሟቾቹን ፎቶግራፎች ይዘው የሚታዩ ለቀስተኞች በዚያ ድንኳን ሀዘን የተቀመጡት ቤተሰቦች በርካታ መሆናቸውን ያመለክታሉ። በአደጋው በፈረሱ አስራ ስድስት መኖሪያ ቤቶች ለሞቱ ሰዎች ድንኳኑን የተከለውና ያስተባበረውም በአካባቢው የሚንቀሳቀስ የበጎ አድራጎት ማህበር ነው። የማህበሩ ሰብሳቢ አቶ ደገፉ ደሳለኝ ይህንኑ አብራርተዋል። እንዳንድ ሰው መካሪ፣ እንዳንድ ልብ መካሪ ሆነን ነበር የምንኖረው። አጋጣሚ ሆኖ እንግዲህ እጣ ደረሳችሁና ግማሽ ወገናችን ግማሽ አካላችን ማለት ነው። ስለዚህ ለዚህ አደጋ ይመጣውብናል ወደፊት የሚያጋጥም ለእኛም እራሱ ያሰጋል ይሄ ነገር እና ቦታው እንደምታየው የተያያዘ ነው ንቅናቄ ውስጥ ከዚህ ድስክ ያለንበት ድረስ ነው። እና ነው እና ወደፊት ግን ላለው ያለፈው አልፏል። እግዚአብሔር በመንግስት ስራት ያሯቸው ላለው ደግሞ መፍትሄ የሚፈልግበት ነገር ይፈልጋል። ይሄን አሁን እያስተባበረ ያለው ማን ነው? ድንኳኑን የጣለው እንደዚህ ለሀዘንተኞቹ ድጋፍ እያደረገ ያለው ማን ነው? ይህ ቦታ ደቡባዊ ድል ይባላል። ይታወቃል። የቄሶች ደቡባዊ ድል ታዋቂ አንድ ማህበር ነው። እዚ አሁን ስንት ሰዎች የሞቱባቸው ስንት ቤተሰቦች ናቸው እዚህ ያሉ? ስንት ሰው ስንት አዘንተኛ ነው እዚህ እዚህ ያለው ቤቶቹ አስራ ስድስት ናቸው። በአስራ ስድስት ቤት ውስጥ የሚገኘው ግን ከእያንዳንዱ ቤት በስሩ ከአምስት እስከ አስር ይቧራል። ተከራይ የተከራይ አቧራ አምስት ያዛል አንዱ አቧራ ሲደመር፣ እንግዲህ አስራ ስድስትን በአምስት ብታበዛው እልቆ ማለቂያ የለውም ብዙ ነው። እዚህ ላይ አብራሩልኝ። የሁሉም ስም ግን እዚህ ነው ድንኳኑ ማለት ነው። አጠቃላይ እዚህ በመደር መስዋ አደጋ የሞቱ ሰዎች በሙሉ እዚህ ነው የተቀመጡ ለቅሶ ነው። ሌሎች ድንኳኖችም አሉ። በአብዛኛው ግን እንደው በዘመድ አዝማድ እየወሰዳችሁ ካልወሰደ፣ በአብዛኛው እዚህ ነው ያለው። ጠቅላላ እዚህ ነው ያለው አደጋውም ያለው ስለዚህ ነው ድንኳን። አደጋውን አስመልክተው ለሀገር ውስጥ ጋዜጠኞች መግለጫ የሰጡት የአዲስ አበባ ከተማ ከንቲባ ድሪባ ኩማ በቀሩት ነዋሪዎች ላይ ተጨማሪ ጉዳት እንዳይደርስ እርምጃዎች እየተወሰዱ መሆኑን ገልጸዋል። በአካባቢው ያሉ ተጨማሪ አደጋ ይደርስባቸዋል ብለን የሰጋንባቸው አካባቢዎች የሚኖሩ ነዋሪዎችን በሙሉ የማስወጣት ስራ ቀኑም ሙሉ ስንሰራን የቆየ ነው። በተለያየ ቦታ ከዛ ራቅ ያለ ቦታ እንዲሰፍሩ እየተደረገን ያለው ሌሎች ሰብአዊ ድጋፎችም እየተደረጉ ነው ያሉት። አዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ስሙ ቆሼ ተብሎ በሚጠራው አካባቢ በደረሰው አደጋ የሞቱ ሰዎች ቁጥር እየጨመረ መሆኑንም የአካባቢው ነዋሪዎች ተናግረዋል። ከከተማው አስተዳደር ባለስልጣናት ተጨማሪ መረጃ ለማግኘት ያደረግኩት ጥረት ስብሰባ ላይ በመሆናቸው ለጊዜው አልተሳካም። እንደተሳካ ይዤ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በተያያዘም በዚሁ ቦታ ላይ የተፈጠረው አሳዛኝ የዜጎች እልቂት በአዲስ አበባ ከፍተኛ ማህበራዊ ቀውስ ውስጥ ስለመሆኗ የሚያሳይ ማስረጃ ነው ሲል የመላው ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። የከተማው አስተዳደርም ለደረሰው ጉዳት ተጠያቂ ነው ብሏል። በአደጋው ምክንያት የሞቱ ሰዎች ቁጥር ዛሬም እያሻቀበ ይገኛል። የቆሻሻው ክምር መናድ ምክንያቱ ምን እንደሆነ የሚታወቅ ነገር የለም ብሏል። መለስካቸው አምሃ ዝርዝሩ ልኳል። የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ በጽህፈት ቤቱ በጠራው ጋዜጣዊ ጉባኤ ባሰራጨው ጽሁፍ እንዳስታወቀው ቅዳሜ መጋቢት ሁለት ቀን 2009 ዓ.ም በኮልፌ ቀራኒው ክፍለ ከተማ በተለምዶ ቆሼ ተብሎ በሚታወቀው የአዲስ አበባ ደረቅ ቆሻሻ ማስወገጃ ስፍራ የተፈጠረው ክስተት ብዙ አንድምታ እንዳለው ይጠቁማል። ከእነዚህ አንዱ ዜጎች በህገ መንግስቱ ተለይቶ የተደነገገላቸው ንጹህ እና ጤናማ በሆነ አካባቢ የመኖር መብት አላቸው የሚለው ድንጋጌ እንዳልተከበረ ነው ሲል መንግስትን ይከሳል። የአዲስ አበባ ከተማ አስተዳደርንም ለከተማዋ ነዋሪዎች ደንታቢስ ነው በማለት ሲነቅፍ፣ አስተዳደሩ ባለፈው ዓመት በክረምት ወራት አያሌ ዜጎችን በሕገ ወጥ የመሬት ወረራ ሽፋን ለከባድ ስቃይ ዳርጓቸዋል በማለት እንደ ማስረጃ ይቆጥረዋል። እነዚህን የመሳሰሉ እርምጃዎችም በመያድ እምነት ማህበራዊ ቀውሶችን እየፈጠሩ እንደሆነ ለማመልከት ይሞክራል። በተለይ ባለፈው ቅዳሜ በቆሼ የተከሰተው እልቂት ግን ለቀውሱ ምስክር ነው ይላል። መግለጫውን ያነበቡት የፓርቲው ዋና ጸሐፊ አቶ አዳነ ጥላውን ይህ ክስተት አዲስ አበባ በከፍተኛ ማህበራዊ ቀውስ ውስጥ ስለመሆኗ ማሳያ ከመሆኑም ሌላ ቆሻሻ እየደፋ ሲያጠራቅም የከረመው የአዲስ አበባ አስተዳደር ቆሻሻ በሚያጠራቅምበት አካባቢ ሰዎች መስፈራቸውን እያየ ከቦታው በማስነሳት የተሻለና አስተማማኝ መጠለያ መስጠት ሲገባው ይህን ሳይፈጽም በመቅረቱና እኒህ መጠጊያጡ ዜጎች ለህልፈተ ሕይወት በመዳረጋቸው ተጠያቂ ነው እንላለን። መያድ በመግለጫው ላይ መንግስት፣ ይህን ተፈጥሯል ያለውን ቀውስ የሚያረም እርምጃዎች እንዲወስድም ጠይቋል። መንግስት የዜጎችን የኑሮ ዋስትና ማስጠበቅ ሲገባው ይህን ባለመፈጸሙ ሰሞኑን ላለቁት ወገኖቻችን ቤተሰቦች የሞራል ካሳ እንድከፍልና የእልቂቱ ሰለባ ወገኖቻችንን የማስመልክቶ ብሔራዊ የሐዘን ቀን እንድታወጅ እንጠይቃለን። የአዲስ አበባ አስተዳደር ያጠራቀመው ቆሻሻ የሰው ሕይወት እስከሚያጠፋ ድረስ በግደለሽነት ተመልክቶ በዚህ ስበብ አሳዛኝ እልቂት በመፈጸሙ ጉዳዩ የሚመለከታቸው ኃላፊዎች በህግ ተጠያቂነት የሚሆኑበት መንገድ እንድፈለግም አጥብ ቀን እንጠይቃለን። ሰሞኑን በተከሰተው የቆሻሻ መደርመስ ስበብ ለአካልና ንብረት ጉዳት ለደረሰባቸው ወገኖቻችንን በመንግስት በኩል የማገገሚያና ማቋቋሚያ እንዳመቻችላቸው ምንጠይቃለን። የመያድ አመራር አባላት ከጋዜጠኞች ለቀረቡላቸው የተለያዩ ጥያቄዎች ምላሽ ሰጥተዋል። ፓርቲው እንዲህ ያሉ ሁኔታዎች ከመፈጠራቸው በፊት በራሱ በኩል ምን የሚያደርገው ነገር አለ የሚለው አንድ ጥያቄ ነበረ። የመያድ ምክትል ሊቀመንበር አቶ ሙሉጌታ አበበ መልስ ሰጥተዋል። እኛ በተደጋጋሚ መግለጫዎችን የምናወጣው ችግር ከመፈጠሩ በፊት ግልጽ ደብዳቤም ለመንግስት ኃላፊዎች እንጽፋለን። የሚፈጠሩ ችግሮች ከመፈጠራቸው በፊት ለዜጎች አስፈላጊ ጥበቃ እንዲደረግላቸው፣ ለዜጎች መሟላት ያለበት ነገር እንዲሟላ እስከ ጠቅላይ ሚኒስትሩ ድረስ ግልጽ ደብዳቤዎችን እንጽፋለን። ከዚህም አንጻር የምንሰጣቸው መግለጫዎች ምናልባት ያልተገኛችሁበት መግለጫ ካለ አላውቅም እንጂ የምንሰጣቸው መግለጫዎች ማስረጃ ናቸው። ችግር በደረሰ ጊዜ ብቻ አይደለም የምንሰጠው ችግር ከመድረሱ በፊትም አማራጭ እናስቀምጣለን። ለመንግስት ማሳሰቢያዎችን እንሰጣለን። በአደጋው ምክንያት ስለደረሰው ጉዳት ፓርቲው በራሱ በኩል ያጣራው ዝርዝር ጉዳይ ይኖር እንደሆነ ለቀረበው ጥያቄም አቶ ሙልጌታ ምላሽ ሰጥተው ነበረ። እንደሳቸው አባባል ከሆነ የፓርቲው አመራር አባላት የጉዳቱን የተለያዩ ዘርፎች ለመመርመር ሙከራ ቢያደርጉም የመንግስት የጸጥታ ኃይሎች እንቅፋት ሆነውባቸዋል ስለሆነም ፓርቲው በአቅሙ ለተጎዱ ወገኖች ሊያደርግ የሚችሉን እንኳ ለመፈጸም የሚያስችል መረጃ ለመሰብሰብ አልቻለም ብለዋል። ይህ ዘገባ እስከተጠናቀርበት ጊዜ ድረስ በአደጋው የተጎዱ ሰዎች ቁጥር ሰባ ሁለት መድረሱንና አሁንም ፍለጋው እንደቀጠለ ሕይወታቸው በአደጋው ምክንያት አልፎ አስከሬናቸው የተገኙ ሰዎችም ቀብር ዛሬም የቀጠለ መሆኑን የመንግስት መገናኛ ብዙኃን ዘግበዋል። በተያያዥ ዜና የኢትዮጵያ ፓርላማ የደረሰውን ጉዳት ተከትሎ ከነገ ጀምሮ ለሶስት ቀናት የሚውል ብሔራዊ የሐዘን ቀን እንዲሆን ማወጁንና ብሔራዊ ሰንደቅ ዓላማውም ዝቅ ብሎ እንዲውለበለ መወሰኑ ተዘግቧል። እስከ ዛሬ ድረስ በዚህ የአዲስ አበባ ደረቅ ቆሻሻ ማስወገጃ ስፍራ ለደረሰው የመደርመስ አደጋ ምክንያት ምን እንደሆነ አልታወቀም። ይህንና ሌሎች መረጃዎችን ለማግኘት ለአዲስ አበባ ከተማ አስተዳደር ቃል አቀባይ ዳግማዊት ሞገስ በእጅ ስልካቸው ደጋግሜ ብደውልም ላገኛቸው አልቻልኩም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በተያያዘም ዛሬ አስራ ዘጠኙ ሟቾች በደብረ ከዋክብት አቡነ አረጋዊ ቤተ ክርስቲያንና አምስቱ በኮልፌ ሙስሊም የመቃብር ስፍራ ስርዓተ ቀብራቸው መፈጸሙ ታውቋል። የቀሪዎቹ ዜጎች የቀብር ስነ ስርአት በለቡ ገብርኤል ቤተ ክርስቲያንና በኮልፌ ቀራኒዮ በሚገኙ መካነ መቃብሮች ተፈጽሟል። በአካባቢው ነዋሪ የሆነው አሸናፊ እንዳለ ከዚህ አደጋ የተረፉት ሰዎች የሚገኙበትን ሁኔታ በተመለከተ ለመስታወት አረጋው ተከታዩን ገልጾላታል። አሁን እንግዲህ ዛሬ ጠዋት ላይ እዚያው ነው የዋልኩት የአካባቢው ላይ ማለት ነው እንግዲህ ቁጥሩ እየጨመረ ነው። ቢያንስ ዛሬ ሀያ ሰው ነው ቅድም የነገሩኝ መረጃ ዛሬ መገኘት የቻለው። ግን ያው ከቁጥር በዘለለ እንዳልኩሽ የተለያዩ ሰዎች በተለይ ሕጋዊ ያልሆኑት ሰዎች መጠለያ ተሰጥቷቸው በመጠለያ ውስጥ አርፈዋል። ምግብና የተለያዩ ነገሮች እየቀረበላቸው ነው ያሉት። ከዛ በተጨማሪ ግን ያው ምናልባት ቀኑ አሁን እየረዘመ ስለመጣ ሬሳ የጠፋባቸው ሰዎች ሬሳቸውን መለየት ጋር እየሆን ነው የመጡ አሁን ሶስት ቀን አራት ቀን እየሞላው ስለሆነ መለየት አስቸጋሪ ሆኗል። ከዛ በዘለለ ግን ያው አሁን ላይ ቢያንስ መጀመሪያው ከነበረው ጥሩ ይሻላል። አሁን ላይ ግን ጥሩ እንቅስቃሴ እያደረጉ ነው፣ በተለይ የሞትን በማውጣት በኩል ማለት ነው። ከዛ በዘለለ ከተለያየ ስፍራ እየመጡ ለቅሶ እየደረሱና ና ሐዘናችሁ ሐዘናችን ነው አብራችሁ አብረናችሁ ነን እያሉ ብዙ ሰዎች ለቅሶ ሲደርሱ ነው ያሉት። ዛሬ ላይ የኪነ ጥበብ ባለሙያዎችን ጨምሮ ማለት ነው። እንግዲህ መጠለያ ውስጥ ያሉት ሰዎች ቁጥራቸው ምን ያህል ይሆናል? ኤግዛክትሊ፣ ቁጥራቸውን አላውቀውም፣ ግን መጠለያው ላይ ያሉ ሰዎች ህገወጥ የሆኑት ይሄ ማለት በፌስታል እና በተለያዩ ነገሮች ከቆሻሻ ናት ላይ ቤት ሰርተው ይኖሩ የነበሩት ህገወጥ ሰዎች ብቻ ናቸው ያሉት። ህጋዊዎቹ ያው አብዛኞቹ ስለሞቱ የተረፉት ደግሞ ዘመዶቻቸው ጋር የተለያዩ ቦታዎች ላይ ነው ያሉት። ለምሳሌ እዚው አካባቢ ላይ ቁራን ይቀሩ የነበሩ ወይም ደግሞ አንድ አስተማሪ አስተምሯቸው የነበሩ ህጻናት ብዙ ናቸው የሞቱት፣ እነሱ በተለያየ ቦታ ወላጆቻቸው ለቅሶ ተቀምጠዋል እንጂ ህጋዊዎቹ አሁን ቤት እየተከራዩ ሁለት ቤትም እንደዚህ ለቃል ለማስቀመጫ በግላቸው ሙከራ እያደረጉ ነው። ከዛ ውጪ ግን ህገ ወጦቹ በጣም ብዙ ናቸው። በጣም ትልቅዬ ድንኳን ተጥሏል። እንደገና ከታች እና ከህንፃ ስር ህገ ወጥ ያልከ ምክንያትህገወጥልሽ ካርታ የሌላቸው መጥተው ዝም ብለው የላስቲክ ቤቶችን ወጥረው ይኖሩ የነበሩት ሰዎች ናቸው ህገ ወጥ የሆኑት። ለነሱ ሰዎች አሁን መጠለያ ተሰርቶላቸው ሰማንያ አራት የሚባል አካባቢ አለ። እዛ የወጣት ማዕከል ውስጥ ዩኒሴፍ ነው እዛ ላይ ምግቦችን እየሰጧቸው ነው። ግን ህጋዊዎቹ ምንም አልተደረገላቸውም። ያው ወይ ዘመድ ጋ ወይ ጎረቤት ጋር ነው ያደሩት። በተለይ ሙስሊሞቹ አሁን ላይ መስጊድ ውስጥ ነው የሚገኙት አብዛኞቹ ሙስሊሞች። ያው ለቅሶ የሚደረሰው ሙስሊሞቹን ለመጠየቅ የሚፈልግ ሰው እዛው ይሄ አቡነ አረጋ የሚባል ቤተ ክርስቲያን አለ። ከዛ አጠገብ ያለ አንድ መስጊድ ውስጥ ነው ያረፉት ሙስሊሞቹ፣ ወይም ደግሞ ጎረቤት ዘመድ ጋ ነው ያሉት ሙስሊሞቹ። ከዛ በዘለለ ደግሞ ሌሎቹ እዛው ድንኳን አንድ ትልቅ ድንኳን ተጥሏል። እዛው ውስጥ ነው የሚገኙት ናቸው ዛሬ አይታቸዋል። የተረፉትን በመጠለያ ውስጥ የሚገኙትን ሰዎች ምን ያህል ሆ በጣም ብዙ ሰዎች ናቸው የተረፉት። በጣም ብዙ ሰዎች ማለት እዛ ጋር ህገ ወጥ አሁን ህገ ወጥ ቅድም ያልኩሽ ህገወጥ ናቸው ወይም ደግሞ ካርታ የላቸውም ብዬ የነገርኩሽ ሰዎች እንግዲህ ከላይ ያለው ህንጻ ላይ ሙሉ ነበሩ። በትል ፍራሽ ተነጥፎ ላቸው እዛ ውስጥ ምሳ እየበሉ ነበር። እኛ ብሄርንበት ጊዜ በጣም ብዙ ናቸው ማለት። በቁጥር ይሄን ያህል ብለን የጠየቅ ነው ቁጥር አልነበረም፣ ግን በጣም በርካታ ሰዎች ትላልቅ ሰዎችን ጨምሮ ህጻናት እንዲሁም ወጣቶች አሉ እዛ ውስጥ ግን ያው ለጊዜውም ቢሆን መቼ ይሻላል እንግዲህ የሚበረታባቸው ነገ ከነገወዲያ ያለው ቀን ነው። አሁን ላይ የሚጮህበት የሚወራበት ጊዜ ስለሆነ ለትንሽ ጊዜ መጠለያ ይሰጣቸዋል። ነገር ግን ከትንሽ ጊዜ በኋላ ነው እንግዲህ እነዚህ ሰዎች ትልቅ እርዳታ የሚያስፈልጋቸው። ሌላው ምንድን ነው አሁን ላይ ማለት ይኸው በሚዲያው ላይ እንግዲህ ትልቅ ስራ ያስፈልጋል። እነዚህ ሰዎች ወደው አይደለም ድሀ የሆኑት ማንም ሰው ድሀ ሆኖ መፈጠርን አይፈልግም እና ሁሉም ሰው የእለት ኑሮውን ለማ ለማሸነፍ ነበር ሲለፋ የነበረው። እዚህ ጋር ያሉ ሰዎች እንዳለና በጣም ልናግዛቸው አይዞ አይዟችሁ ልንላቸው ይገባል። ለወገን ደራሽ ወገን ነው ይባላል። ስለዚህ እየመጣን ሁላችን ብንጠይቃቸው። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። እንግዲህ አደጋው በደረሰባቸው ሰዎች ለሞቱትም ቤተሰቦች መጽናናትን እንመኛለን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አድራጋው ነበር። ዝግጅታችንን በቴክኒክ ሲያቀናበረልን የነበረው ሞክቢል ያበሮ ነው። ጉዟቸው የሰመረ ይሁን እያል እንሰናበታለን። መልካም ምሽት።